በምስራቅ ዩናይትድ ስቴትስ ግዛቶች ውስጥ ከአምሳ ሚሊዮን በላይ ሰው በማስጠንቀቂያና በአስቸኳይ ጊዜ ሁኔታ ስር እንዲኖር ያደረገው እጅግ የበረታ ንፋስና ከባድ ዝናብ ኃይሉን እየጨመረና የሚሸፍነውንም አካባቢ እያሰፋ ነው። ሀሪኬን ሳንዲ በመባል የሚጠራው ይህ ሰፊ የውቅያኖስ ማዕበል ላለፉ እጅግ በርካታ ዓመታት አይነቱ ታይቶ እንደማይታወቅ ተነግሯል። የዩናይትድ ስቴትስን ዋና ከተማና ግዙፏን የዓለም የንግድ ማዕከል ኒውዮርክን ጨምሮ እጅግ በርካታ ከተሞች ከስራ ዝግ ናቸው ዛሬ የአየር በረራዎችን ጨምሮ የህዝብ ማመላለሻ አገልግሎቶችም ተቋርጠውባቸዋል። ሳንዲ ማዕበል ወደ ዩናይትድ ስቴትስ የአትላንቲክ ጠረፍ አካባቢዎች እየተቃረበ በመጣ ቁጥር የንፋሱ ፍጥነት በሰዓት ወደ 150 ኪሎ ሜትር መድረሱ ታውቋል። ዘጠኝ ስቴቶችና ዋሽንግተን ዲሲ በግዛቶቻቸው ላይ የአስቸኳይ ጊዜ አዋጅ አውጥተዋል። የዩናይትድ ስቴትስ ፌዴራል መንግስት መስሪያ ቤቶች ሁሉ ዝግ ናቸው። ፕሬዚደንት ባራክ ኦባማም የማዕበሉን እንቅስቃሴ ለመከታተልና የማዳንና የፈጣን እርምጃ እንቅስቃሴውን ከዋይት ሀውስ በመ ራት ላይ ለማተኮር ሲሉ የነገ ሳምንት ለሚካሄደው ፕሬዝደንታዊ ምርጫ የሰነበቱበትን እጅግ አንገብጋቢ የሆነውን የምረጡኝ ዘመቻቸውን አቋርጠዋል። የዩናይትድ ስቴትስ የባህር ጠረፍ ቃኝ ሄሊኮፕተሮች በአንድ የሰሜን ካሮላይና ወደብ ላይ ቆሞ የነበረ መርከብ በውሃው መጠን መጨመር ምክንያት ወደ ውቅያኖሱ መዋኘት በመጀመሩ የቡድኑ አባላት የሆኑ 14 ሰዎችን በአየር አውጥተዋል። የባህር ጠረፍ ጠባቂው የሄሊኮፕተር ቡድን እንዳለው ኤችኤምኤስ ባውንት የተባለችው መርከብ ቡድን አባላት የሆኑና ለጊዜው ያሉበት የማይታወቅ ሁለት ሰዎችንም እየፈለጉ ናቸው። የአየር ሁኔታ ክትትል ባለሙያዎች እንዳሉት ከአትላንቲክ ውቅያኖስ ተነስታ ወደ ምስራቅ የምትከንፈው ሃሪኬን ሳንዲ የሚል መጠሪያ ተሰጣት የሀሩር አውራጃ ወይም ትሮፒካል ማዕበል በምስራቃዊው የአሜሪካ ምድር አካል ላይ ከሰሜን ከሚከንፍ ሌላ ቀዝቃዛ ነፋስ ጋር በመጋጨቱ ነው ይህ የከበደ የአየር ሁኔታ የተፈጠረው። ማዕበሉና አውሎ ነፋሱ ዛሬ ማምሻውን ኃይሉ በእጅጉ ተጠናክሮ ኒው ጀርሲና ዴላዌር ግዛቶች ውስጥ የአፈር መንሸራተትና መናድ ሊያስከትል እንደሚችል ተተንብየዋል። የኒውዮርክ ባለስልጣናት ደግሞ ደግሞ በረባዳማና በውሃ ድንበር ላይ የሚኖሩ 3750 ሰዎች አካባቢያቸውን በአፋጣኝ እንዲለቁ ትእዛዝ አስተላልፈዋል። የዛሬ 11 ዓመት ከደረሰው የመስከረም 1 1994 ዓ.ም የሽብር ጥቃት ወዲህ የኒውዮርክ የዓለም ገበያዎች ዛሬ ለመጀመሪያ ጊዜ ተዘግተዋል። ይዘጋሉ የሚል ሐሳብ ቀደም ሲል አልተያዘም ነበር። ባለሥልጣናት ባወጡት ማስጠንቀቂያ አካባቢውን አሁን ለቀው የማይወጡ ሰዎች በኋላ የነፍስ አድን ሠራተኞችን ሕይወት ለአደጋ እንደሚያጋልጡ አሳስበዋል። ሳንዲ ባለፉት ጥቂት ቀናት ባለፈችባቸው የካሪቢያ አካባቢዎች ቢያንስ 65 ሰዎችን መግደሏን እስካሁን የደረሱን ሪፖርቶች ይናገራሉ።